akka jirtan nutti fayyaa ta'a nagaatti. ይህ የአሜሪካ ድምጽ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 18 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ፌስቡክ እና ትዊተር ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ እያየን ነው። በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ውስጥ የሚገኘው ሲቢኤስ የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያ አሜሪካዊት ጋዜጠኛ ሄርሜላ አረጋዊ ለምሽቱ በእንግድነት ይዘናታል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ደቡብ አፍሪካ ላይ የተቀሰቀሰው አዲሱ እጅግ ተላላፊ የሆነ የኮሮና ቫይረስ ዝርያ ዓለምን እያስጨነቀ ነው። ጉዳዩ ያሳሰባቸው የሀገሪቱ ሳይንቲስቶች በከፍተኛ ፍጥነት እየተዛመተ ያለውን ኦሚክሮን የሚል ስያሜ የተሰጠውን ቫይረስ ለመቆጣጠር እየተሯሯጡ ናቸው። አዲሱ የቫይረሱ ዝርያ ወጣቶች ላይ በፍጥነት እየተላለፈ መሆኑ ተገልጿል። ሳይንቲስቶች በሀገሪቱ ለቫይረሱ የተጋለጡት አዲስ ተያዦች ዘጠና ከመቶ የተያዙት በዚህ በአዲሱ ዝርያ አይነት ሳይሆን እንደማይቀር መናገራቸውን የደቡብ አፍሪቃ የጤና ባለስልጣናት ገልጸዋል። አዲሱ ዝርያ አይነቱን በብዛት የሚለዋውጥ በመሆኑ በይበልጥ ተላላፊ እንደሚያደርገውና የሰውነት የተፈጥሮ መከላከያንም መልኩን እየቀያየረ ሊያመልጥ ይችላል የሚል ስጋት ፈጥሯል። ይህ በዚህ እንዳለ ከደቡብ አፍሪካ የተቀሰቀሰውን ይህን ኦሚክሮን የተባለውን የኮሮና ቫይረስ ዝርያ ተከትሎ ዩናይትድ ስቴትስ ከደቡብ አፍሪካና ከሌሎች ሰባት ሀገሮች በሚጓዙ መንገደኞች ላይ ከፊታችን ሰኞ ጀምሮ የጉዞ እገዳ እንደምትጥል ፕሬዚደንት ጆ ባይደን አስታወቁ። እየተዘጋጀ ያለው የዩናይትድ ስቴትስ የጉዞ ክልከላ ቀደም ያለውን ፖሊሲ የሚያንጸባርቅ እንደሚሆን ነው የተጠበቀው። ክልከላው የዩናይትድ ስቴትስ ዜጎችንና ቋሚ የመኖሪያ ፈቃድ ያላቸውን እንደማይመለከት፣ ነገር ግን እንደማንኛውም ዓለም አቀፍ ተጓዥ ሁሉ ከመነሳታቸው በፊት ከቫይረሱ ነፃ መሆናቸውን የምርመራ ማረጋገጫ ሊይዙ እንደሚገባ ተገልጿል። የጉዞ ክልከላው የሚመለከታቸው ሰባቱ ሀገሮች ደቡብ አፍሪካ፣ ቦትስዋና፣ ዚምባብዌ፣ ናሚቢያ፣ ሌሶቶ፣ ኢስትዋኒ፣ ሞዛምቢክ እና ማላዊ ናቸው። በሌላ ዜና ከደቡብ አፍሪካው አዲስ የኮሮና ቫይረስ ዝርያ ዜና ተከትሎ ትናንት የአክሲዮን ዋጋ አሽቆልቁሏል። ዳው ጆንስ ኢንዱስትሪያል አቨሬጅ የአክሲዮን ዋጋ ሰንጠረዥ ለተወሰነ ጊዜ ከአንድ ሺህ በሚበልጥ ነጥብ ቀንሶ እንደነበረ ታውቋል። ኤስኤንፒ ሰንጠረዥ ካለፈው የካቲት ወር ወዲህ ባልታየ መልኩ በ2.3 ከመቶ ሲወርድ ናዝዳክም በሁለት ወር ጊዜ ባልታየ ደረጃ ቀንሷል ተብሏል። የጉዞና የኤነርጂ ዘርፍ አክሲዮኖች በይበልጥ መጎዳታቸው ነው የተጠቆመው። በኮቪድ-19 ዜና ስንቆይ ከዓለም ግዙፉ የክትባት አምራች ኩባንያ የህንዱ ሴረም ኢንስቲትዩት ለታዳጊ ሀገሮች የኮቪድ ክትባት ለሚያከፋፍለው ለኮቫክስ ክትባት መላክ መቀጠሉ ተነገረ። ተቋርጦ የነበረው የክትባት አቅርቦት የቀጠለው ደቡብ አፍሪካ ውስጥ የተከሰተው አዲሱ የኮሮና ቫይረስ ዝርያ ዓለምን እጅግ ባሳሰበበት በዚህ ወቅት መሆኑ ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኒጀር ውስጥ ከቦርኪና ፋሶ በኩል በአጀብ በገቡ የፈረንሳይ ወታደሮችን የያዙ ተሽከርካሪዎች ላይ ተቃዋሚዎች መንገድ እንደዘጉ ተገለጸ። ወታደራዊ አጀቡ በገጠመው ተቃውሞ የተነሳ ከቦርኪና ፋሶ ለአንድ ሳምንት መውጣት አቅቶት እዚያው ቆይቶ እንደነበረ የፈረንሳይ የጦር ሰራዊት አስታውቋል። የፈረንሳይና የኒጀር ወታደሮች ተቃዋሚ ሰልፈኞቹ መኪናዎቻቸው አጠገብ እንዳይደርሱ ማስጠንቀቂያ ጥይት የተኮሱ ሲሆን ኮንቮዩ በኋላ ወደ ኒጀሯ ዋና ከተማ ኒያሚ ሊንቀሳቀስ መቻሉ ተዘግቧል። ፈረንሳይ ወደ ቀድሞ ቅኝ ግዛቶቿ ወታደሮች ማዝመቷ ቡርኪና ፋሶ፣ ኒጀር እና ሌሎችም ሀገሮች ውስጥ ተቃውሞ ቀስቅሷል። ናይጀሪያ በሰሜኑ ግዛቷ ብዙ መቶ ሰዎችን በመጥለፍና በመግደል የተወነጀሉ ታጣቂ ቡድኖችን ሽብርተኛ ድርጅቶች ብላ ፈርጃለች። ከባድ የጸጥታ ችግር ላይ ያለችው ሀገር የወሰደችው አብይ እርምጃ ነው ተብሏል። እርምጃው የተወሰደው ፌዴራሉ መንግስት በፍርድ ቤት ባቀረበው ጥያቄ መሰረት መሆኑን የጠቅላይ አቃቢ ሕጉ መግለጫ አመልክቷል። ውሳኔው የቡድኖቹ አባላት ከሽብር አድራጎት በተያያዙ ወንጀሎች እንዲከሰሱና የቡድኖቹን እንቅስቃሴ ይበልጥ ውጤታማ በሆነ መንገድ ለመዋጋት እድል የሚሰጥ ነው ተብሏል። በመጨረሻም ሩሲያ ዩክሬን ድንበር አቅራቢያ ለያዘችው ግዙፍና ያልተለመደ የተባለ የሰራዊት ግንባታ ምላሽ ለመስጠት ሁሉንም አማራጮች እየተመለከትነን ስትል ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛው የአውሮፓ ጉዳዮች ዲፕሎማት በሰጡት ቃል የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ቀጣይ እርምጃውን በሚቀጥለው ሳምንት በሚደረግ ምክክር ይወስናል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በኢትዮ በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የቅዳሜ ህዳር 18 2014 ዓ.ም ምሽት ፕሮግራም ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎችን ወደምናስተናግድበት ክፍለ ጊዜ እንሸጋገራለን። ቀዳሚውን ዘገባችንን እናስደምጣችሁ። የማህበራዊ ሚዲያ ትስስር አገልግሎቶች በማወቅ ሚሆን ባለማወቅ የሀሰተኛ መረጃዎች፣ የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው ሲቢኤስ የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያ አሜሪካዊት ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምጽ ተናግራለች። ከአስር ዓመታት በላይ አልጀዚራን ጨምሮ በተለያዩ ዓለም አቀፍ የሚዲያ ተቋማት በጋዜጠኝነት ያገለገለችው ሄርሜላ የማህበራዊ ሚዲያ ተቋማት ለእርስ በእርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው ሀገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸው ብዙሃንነት እንደሚያስፈልጋቸውም ተናግራለች። ከሄርሜላ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል። ሄርሜላ አረጋዊ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ ዓመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ እያደረገ ነው? ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናየዋለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለ ሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጭ ያለው ሰው ስለ ሁኔታው እንዲረዳ፣ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጭ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖሞር የሚለው እንቅስቃሴና የህዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጭ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይዙ እይታውን ያስተካክላል። ከሚዲያ ውጪ በተለያዩ የውጭ አገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ? ይሄ ትርክትን የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያኔም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር በአንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል። በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የሕግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘር ግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለች ፌስቡክ እና ትዊተር ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ እያየን ነው። ለምሳሌ ትግራይ ጀነሳይድ የተሰኘው የትዊተር ላይ ዘመቻ ሀሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ ዓመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በእርግጥ ሆን ብለው የሚያደርጉት ነው ብዬ ማሰብ አልፈልግም። ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ እያደረጉ ነው። እንግዲህ የትዊተር ዘመቻዎችን ካነሳሽ፣ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው እንቅስቃሴ ውስጥ ከፍተኛ ተሳትፎ እያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገች ነገር ምንድን ነው? ልክ ነሽ። ትግራይ ጀኖሳይድ የሚለውን ዘመቻ ለተወሰነ ጊዜ ተቀላቅዬ ነበር። ነገር ግን በተወሰነ መልኩ እያመነታው ነበር። በዚያ ውስጥ የሲኤንኤን ዘገባዎችንና በአምነስቲ ስለ ጭፍጨፋ የወጡ ዘገባዎችን አጋርቻለሁ። ስሜታዊ ነበርኩ፣ ግን ደግሞ ጥያቄም ነበረኝ። የዘር ጭፍጨፋ እየተካሄደ ነው የሚያስብል መረጃ አልነበረም ግን ምንድነው የሆነው መሰለሽ ጦርነቱ ሲጀመር አንድ የእኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ እና አሶሺየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በእርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር ማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ። ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ፣ እንደ ጋዜጠኛ እንዴት መዘገብ እንዳለበት እያወቅኩ ይወጡ የነበሩ እውነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለእኔ የአመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌና እየተደረገ የነበረው ዘመቻ ሰብአዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላ እና ከስሜታዊነት ወጥቼ ለስድስትና ሰባት ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው። እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሁፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ? ጥርጣሬ የሚፈጥር እርምጃ ነው። ኖሞር የተሰኘው ንቅናቄ ነው በድንገት በኢትዮጵያ መነጋገሪያ እንዳይሆን የተደረገው። ከዚያ በኬንያ መነጋገሪያ መሆን ሲጀምርም ከኬንያም እንዲነሳ ተደረገ። ከዚህ ጀርባ ያለው የሆነ ስልጣን ያለው ሰው ከትዊተር ጋር እየተነጋገረ እንደሆነ ኢትዮጵያን ለማፍረስ አላማ ያነገቡ ከባለስልጣን ጋር ግንኙነት ያላቸው ሰዎች ይሆኑ ወይም ራሱ ትዊተር ይሁን አላውቅም። ግን ትግራይ ጄኖሳይድ የሚለውን ንቅናቄ የሚከተሉ ኖሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የእነሱ ስልት ነው፤ ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቁም ለምን አንልም በማለት ከስራዬ እንድባረር ፊርማ አሰባስበውብኛል። አጠራጣሪ ቢሆንም ግን ሰዎች ኖሞር የሚለውን ሀሳብ ተቀብለውት ከማሰብም በላይ ስራ ላይ አውለውታል። እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል? እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው። ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጄኖሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሀሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለግኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል። ቀደም ሲል እንዳለው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኬጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም? ተጽዕኖ የለውም። እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሀሳብ አቀንቃኝነት ነው የሚሉት ድምፅ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኝው ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንዲያውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሀል ላይ ለመራመድ የሚሞክር እና ለጨቋኞች የበለጠ ድምፅ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል። ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል። ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክ እና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ነዋይ ማፍሰስ ይኖርባቸዋል። እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ፣ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሀሰተኛ መረጃዎችንስ እንዴት መለየት ይችላሉ? በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረግኩት ምንድን ነው፣ ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሀሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው። ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድን ነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች? ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይህን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ የመሳሰሉ ስለ ሀገራቸው ሀሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከእናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለእኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን ዓለም የተሻለች ቦታ ትሆናለች ብዬ አስባለሁ። ሄርሜላ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሹ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች፣ በሌላ በኩል አሁን ባለው የኢትዮጵያ ወቅታዊ ሁኔታ በሰሜን ኢትዮጵያ እየተካሄደ ያለው ጦርነት መቀጠሉን ትላንትናና ዛሬ እየወጡ ያሉ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር ከዘመቱ በኋላ ትላንት ለመጀመሪያ ጊዜ ከስፍራው ሆነው በሰጡት አስተያየትም በእርሳቸው የሚመራው የመንግስት ጦር ድል እያስመዘገበ መሆኑን ተናግረዋል። ከሳምንት በፊት በሰጡት መግለጫ በጦርነቱ እየገፉ መሆናቸውንና የተለያዩ የ የአማራና የአፋር ክልሎችን መቆጣጠራቸውን ገልጸው የነበሩት የትግራይ ክልል አመራሮች በበኩላቸው በትላንትናው ዕለት መቀሌ ውስጥ የድሮን ጥቃት መፈጸሙን የገለጹ ሲሆን በጥቃቱ የነዋሪዎች ንብረት መውደሙን ተናግረዋል። መንግስት ግን በዚህ ጥቃት ዙሪያ ያለው ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ አየር በረራ አገልግሎት ወደ ትግራይ ክልል የሚያደርገውን በረራ በድጋሚ መጀመሩን የድርጅቱ የሰብአዊ ድጋፍ ማስተባበሪያ ወይም ኦቻ ትላንት ባወጣው መግለጫ አስታውቋል። በመጪው ጥቂት ቀናት ውስጥ 2200 ሜትሪክ ቶን የሚሆን ህይወት አድን የምግብ እርዳታ የጫኑ መኪናዎች መቀሌ እንደሚገቡና እስካሁን 35 ምግብ ጫኝ መኪናዎች መድረሳቸውንም መግለጫው ጨምሮ ገልጿል። ይሁንና በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት ሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር ወደ 9.4 ሚሊዮን ማደጉን ያስታወቀው የዓለም ምግብ ድርጅት 80 ከመቶ የሚሆኑት በጦርነት ቀጠና ውስጥ እንደሚገኙ አመለ አመልክቷል። የኢትዮጵያ መንግስት የሀገሪቱን ህዝቦች ደህንነትና ህልውና ለመታደግ በሚል ያወጀውን አስቸኳይ አዋጅ የሚከታተለውና የሚቆጣጠረው እዝ በበኩሉ ጦርነቱን በሚመለከት የሚደረጉ የመረጃ ስርጭቶችና መንግስታዊ ያልሆነ የሽግግር ወይም ሌላ ቅርጽ ያለው የመንግስት ምስረታ እንቅስቃሴዎች ላይ ገደብ የሚጥሉ ትዕዛዞችን በትላንትና ውለት አውጥቷል። ይህን የኢትዮጵያን ወቅታዊ ሁኔታ አስመልክቶ ትላንት ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር የስልክ ውይይት ያካሄዱት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ እየተካሄደ ያለው ጦርነት መባባሱ እንዳሳሰባቸው ገልጸው በአስቸኳይ ወደ ውይይት መግባት እንደሚያስፈልግ አስረግጠው ተናግረዋል። በጦርነቱ ለተጎዱ ወገኖች ያልተገደበ ሰብዓዊ ድጋፍ ሊደርስ እንደሚገባ በመግለጽም ሁሉንም ወገኖች ያሳተፈ ፖለቲካዊ ውይይት እንዲካሄድ ድጋፍ እንደሚያደርጉ በድጋሚ አረጋግጠዋል። የተባበሩት መንግስታት ድርጅት የቅድመ ዘር ማጥፋት መከላከል ልዩ አማካሪ የሆኑት አሊስ ዋይሪሙ ንደሪቱ በበኩላቸው በኢትዮጵያ እየተባባሰ የሄደው ሁኔታ እጅግ እንዳሳሰባቸው ገልጸው ኃላፊነት የማይሰማቸው አመራሮች የሚያደርጓቸው ለጦርነትና ለጥላቻ የሚጋብዙ ንግግሮች፣ ዘርን መሰረት ያደረጉ ጥቃቶች፣ እንዲሁም የሰብዓዊ እርዳታ እንዳይደርስ የሚጣሉ ማዕቀቦችና የእርዳታ መድኃኒቶች ያለአግባብ ጥቅም ላይ መዋል አሁንም እንደቀጠሉ ናቸው ማለታቸውን የድርጅቱ ቃል አቀባይ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽ የቆየን፣ ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ትግራይ ክልል እንውሰዳችሁ። መቀሌ የሚገኘው ዘጋቢያችን አለም ፍስሐ የወባ በሽታ በትግራይ መከሰቱን በተመለከተ በክልሉ የበሽታዎች መከላከልና መቆጣጠር ባለሙያ አቶ ጎይቶ ማሀሪን አነጋግሮ ተከታዩን አሰናድቷል። አቶ ጎይቶም ከሚያብራሩበት ዘገባው ይጀምራል። ትግራይ ክልል እንደሚታወቀው 75 በመቶ መሬቱ ለወባ ተጋላጭ ነው። ህዝቡ ደግሞ 70 በመቶ በዚሁ በወባማው አካባቢ ይኖራል። ስለዚህ የትግራይ ህዝብ 6.2 ሚሊዮን አካባቢ ይገመታል። ከዚህም አራት ሚሊዮን ህዝብ ለወባ ተጋላጭ በሆነው አካባቢ በአብዛኛው የወባ ስርጭቱ ያለው ደግሞ በምዕራባዊ ዞን ትግራይ በሰሜን ምዕራብ የሚባለው ማዕከላዊ ዞንና በዚህም በራያ ቫሊ የሚባለው ራያ አዝቦና ራያ አላማጣ አካባቢ በሰፊው ተሰራጭቶ ይገኛል። ትግራይ ወባማ ሰባ አምስት በመቶ ወባማ ነው ያልነው የወባ በሽታ ስርጭት እንደሚታወቀው በአብዛኛው ከሁለት ሺ ሜትር አባብ ሲ ለበል የሚባለው ከዛ በታች ባሉት አካባቢዎች የሙቀቱ ሁኔታም በዚህ አካባቢ ለ ወባ ፓራሳይትና ወባ የምታስተላልፈው ትንኝ ለመራባት ምቹ ሁኔታ ስለሚፈጥርላት በዚሁ መሰረት ሰባ አምስት በመቶ የትግራይ መሬት ለወባ ስርጭት ምቹ ሆኖ ይገኛል ማለት ነው። አቶ ጐይቶም ማሪ በ2013 ዓ.ም ም ጥቅምት ወር ጀምሮ በትግራይ የተነሳው ጦርነት ስለነበረ የወባ በሽታን ያለበት ደረጃ ለማወቅ በጣም አስቸጋሪ ነው ብለዋል። አቶ ማሪ የወባ ስርጭት በዚሁ አመት፣ በተለይም ባለፈው አመት ከጥቅምት ወር ጀምሮ በትግራይ ክልል በተነሳው ጦርነት ይሄ የወባ ስርጭት ምን ሁኔታ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። ምክንያቱም መቶ ፐርሰንት የትግራይ አካባቢዎች በጦርነቱ ጥቃት ሰለባ ሆነዋል። ስለዚህ ህዝቡም ከቦታ ወደ ቦታ ጦርነቱም ለማምለጥ ከሞት ለመሸሸ ሲል የህዝቡ እንቅስቃሴ በጣም በከፍተኛ ሁኔታ ነበር ማለት ነው ስለዚህ የወባ ስርጭቱ ምን ደረጃ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። የኢንፎርሜሽን ልውውጥ የለም፣ ስልክ የለም፣ ትራንስፖርቴሽን የለም። ህዝቡ ከቦታ ወደ ቦታ እየተንቀሳቀሰ ነው። ስለዚህ የወባ ስርጭቱ ምን ደረጃ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። በተለይ በዚሁ አመት የወባ ስርጭት ጊዜ ከመስከረም 2014 ጀምሮ ያለው እስካሁን በየአካባቢው ምን ደረጃ ላይ እንዳለ ስርጭቱ ለማወቅ አይቻልም ማለት ነው። ስለዚህ የወባ ስርጭት ከነበረበት ከአምና ሊጨምርም ይችላል። እንደዛ አይነት ትንበያ እያ ነው ያለንም የወባ በሽታ በትግራይ መጨመሩን የምንረዳው በጦርነቱ ምክንያት በፌዴራል መንግስት፣ በየአመቱ ይሰጥ የነበረው የመከላከል ዘዴዎች ተጠቃሚ ባለመሆንን በየቦታው የተቆፈረውን ምሽግ ለወባ ትንኝ ማራቢያ አመች በመሆኑ በሽታው እንደተባባሰ እንገምታለን ብለዋል አቶ ገጠው መሪ። እንግዲህ ወባ በሽታ ሊጨምር ይችላል ብለን የተነበይ ነው ወይ ፎርካስት ያደረግንበት ምክንያት አንደኛው በሀገር ደረጃ የምንጠቀምባቸው የወባ መከላከያ ዘዴዎች ህብረተሰቡ ተጠቃሚ አልሆነም በጦርነቱ ሳቢያ። ሌላው አርተፊሻል የሆኑ ወይ ሰው ሰራሽ የሆኑ ለወባ ስርጭቱ ምቹ የሚፈጥሩ ሁኔታዎች አሉ። አንድ አመት ሙሉ ወይ ስምንት ወር ሙሉ በክልሉ ጦርነት ነበረ። በዚህም በስምንት ወር ጦርነቱ የተፈጠሩ ሰው ሰራሽ ለወባ በሽታ መተላለፊያ ሁኔታዎች ፈጥረዋል። ምክንያቱም በየአካባቢው ምሽግ ተቆፍረዋል። ወታደሩ የሚጠቀምባቸው የአስቃጥላ ጣሳዎች የሚባሉ ሌሎች ሌሎች ለወባ ትንኝ መራቢያ ምቹ የሚፈጥሩ ሰው ሰራሽ ሁኔታዎች ስለተፈጠሩ በሽታው ከነበረበት መጨመር ምቹ ሁኔታዎች ይፈጥሩለታል ማለት ነው። ዲስፕሌስመንት ነበረ። ስለዚህ ይሄ ይሄ ሁሉ ተፈጥሮ በዛው ላይ በመንግስት የሚሰሩ የመከላከያ ዘዴዎች በቦታው ላይ ስላልተሰሩ ለወባ በሽታው ተጋላጭ ሊሆን ይችላል። ለምሳሌ ጦርነቱ ከመጀመር በፊት በ2013 ነሐሴ ወርና መስከረም ወር ከ2.1 ሚሊዮን አጎበር ለተጠቃሚ ተከፋፍሎ ነበረ። ይህንንም ልክ ጦርነቱ ጀመር ኦልሬዲ ህዝቡ አልተጠቀመበትም፣ ምክንያቱም በጦርነቱ ሳቢያ በአብዛኛው ዳመጅ ሆኗል ብለን ነው የምንገምተው። ሌላው በመንግስት መሰራት የነበረባቸው የመከላከል ዘዴዎች ስላልተሰሩ አንዱ ምክንያት ሊሆን ይችላል ሌላው ዋነኛው በዚሁ ባለፈው ክረምት በክልላችን የነበረው የዝናብ ስርጭት በጣም ከፍተኛ ስርጭት ነበረ ማለትም ጥሩ የሚባል ክረምት ነበረ ስለዚህ ጥሩ ክረምት ካለ ለወባ ስርጭት ምቹ ሁኔታዎች ይፈጥራል በከፍተኛ የመድኃኒትና የመከላከል እጥረት ነው የምንገኘው ብለዋል አቶ ጎይታውም እንግዲህ ይህንን በሽታ የህብረተሰቡ አደጋ እንዳይፈጥር በትግራይ ክልል ጤና ቢሮ ቅድመ ትንበያ ነበረ ለዚህም ፕላን አውጥተን ነበር ብዙ ስራዎች ለመስራት ሆኖም ግን አንድ ከማዕከላዊ መንግስት ለ ያጠረ ትንኝ ርጭት የምንጠቀምበት ኬሚካል ተመድቦልን ከነበረ ከ120 ኪሎግራም በላይ ግማሽ ነው የመጣልን፣ 50 ፐርሰንት ነው የመጣልን። ስለዚህ 50 ፐርሰንቱ አልመጣልንም ከፌዴራል። ስለዚህ የርጭት የቤት ለቤት ርጭት በጣም አነስተኛ ስራ ነው የተሰራው። ስለዚህ ይሄ 50 ፐርሰንቱ በማዕከላዊ መንግስት ስላልተላከልን ይሄ አንድ ትልቅ ክፍተት ነው። ሌላው በጦርነቱ ሳቢያ ከ2.1 ሚሊዮን በላይ ወይም 2.5 ሚሊዮን አጎበር ለተጠቃሚ ህብረተሰብ መቅረብ ነበር የነበረበት ይህም አልቀረበም። ሶስተኛው ለታመሙ ሰዎች የመመርመሪያ መሳሪያና ለህክምና የሚሆን መድኃኒት መቅረብ ነበረበት። ስለዚህ በእጃችን ያለችው አነስተኛ መድኃኒት እና የመመርመሪያ መሳሪያ በሷ እነዚህ በጣም ከፍተኛ ወባ ስርጭት ያለባቸው አካባቢዎች አነስተኛ አገልግሎት እንዲደረግ እየሰራን ነው። ዋናው ግን በከፍተኛ ጥረት ላይ እንዳለን ክልሉ እንዳለ ግልጽ እፈልጋለሁ። አብዛኛው የምዕራባዊ ዞን ነዋሪዎች ተፈናቅለው በተለይም በሰሜን ምዕራብ ሽሬና አካባቢው ሸራሮ አካባቢና ወደ መቀሌም ወይም ወደ ተለያዩ ከተሞችም መጠለያ ላይ ወይ አይዲፒ የምንለው ውስጥ ሆነው ኖረው የሚገኙት። ስለዚህ እነዚህ ተፈናቃይ ሰዎች በተለይም እነዚህ ለወባ ተጋላጭ በሆኑ አካባቢዎች ስላሉ እንግዲህ በእጃችን ባለችው የመመርመሪያ መሳሪያና አነስተኛ መድኃኒት እነሱን ቅድሚያ በመስጠት ችግሩን ለማቃለል እየሞከር ነው። አቶ ጎይቶ መሀሪ የተሞላ የህክምና መከላከያ በሌለበት ጊዜ ህብረተሰቡ ማድረግ አለበት ያሉት ደግሞ በእጅ የሚገኝ አጎበር ካለ መጠቀም፣ ለወባ ትንኝ ማራቢያ የሚያግዙ ውሃ ያቆሩ ጉድጓዶች ማፍሰስ እና መድፈን መግፈን፣ የወባ በሽታ ምልክት የታየውም ሌላው ቢቀር የምክር አገልግሎት ለማግኘት ወደ ሕክምና ማዕከሎች ብቅ እንዲል መክረዋል። እንግዲህ ህብረተሰቡ ማድረግ ያለበት በእጁ ያለ አጎበር ካለ ይሄኛው አጎበር መጠቀም እንዳለበት፣ ሌላው ለወባ ትንኝ አመቺ የሆኑ ቦታዎች ካሉ እነሱን በአግባቡ ወባ ይዘው አቁረው ከሆነ እነሱን ማፋሰስ ማዳፈን እንዳለበት፣ ሶስተኛው የወባ በሽታ ህመም ስሜቶች ሲታዩበት መድኃኒት ባይኖርም የምክር አገልግሎት አግኝቶ ወይም ወደ ላይ ሪፈር ከተባለ ቶሎ ብሎ ሄዶ ሕክምናውን የግድ በእጅ ባለው መድኃኒትም ይሁን ሌላ ማግኘት እንዳለበት ይህንን ከተደረገ ሊስት የወባ በሽታ በወረርሽኝ መልክ ይነሳል ብለን የገመትነውን እሱም መቀነስ የሚቻል መሆኑን አውቆ ህብረተሰቡ ይህንን እንዲያደርግ። አቶ ጎተ ማሪ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ ዓለም ፍስሐ ከመቀለ። አለም ፍስሐን ለዘገባው እናመሰግናለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ ና በትዊተር ቪኦኤ አማህሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም ና ዩቲዩብ ላይ ማለን። ተዘዋዋሪው የስልክ መስመራችን ደግሞ 202 2059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል የምትጠቀሙ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ያስተናገድኳችሁ ያለው ጽዮን ግርማኔ። ወደ ተከታዩ ዘገባ አንላት። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። የመረጃ ቴክኖሎጂ አይቲ ባለሙያም ናት። የውበት መጠበቂያ ምርቶች የዛሬ አራት ዓመት ተኩል አካባቢ ከመጀመሯ በፊት በተደጋጋሚ ጥቅም ላይ የሚውሉ የህፃናት መጠበቂያዎችን ወይም ዳይፐሮችን ለገበያ ስታቀርብ ቆይታለች። በቅርብ ጊዜም የዩናይትድ ስቴትስ ስኬታማ በሆነ የንግድ ስራ ውስጥ ያሉ ስኬታማ የንግድ ሰዎችን በሰፈሩበት መጽሐፍ ላይም ጥረቷ ሰፍሯል። ኤደን ገረመው ሄለንን አወያየታ ነበር። ተከታውን ይዛለች። ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የነገሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ መቀለያለች እያለች በብዙ የኢትዮጵያ ክፍላት ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ድግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ ስለሚያስፈልጉት መምጣቷን ትናገራለች። ትምህርት የጀመርኩት ኦሮሚያ ጊምቢ ነው ወለጋ ውስጥ ነው። ወለጋ እያለው እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትም በቁቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ሰው ኦሮምኛንም ሰማለው ሶስተኛ ቋንቋ ነው ማለት ነው። ኦሮሚያ ከዛ በተጨማሪ ትግራይ ውስጥ ተምሬ ያለው በትግርኛ ወላጆቼም፣ እዛው ትግራይ ውስጥ ነው የተወለድኩት። መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስን ተምሬያለሁ። ሃይስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስን እና መቀሌ ሐፄ ዮሐንስ ነው የጨረስኩት። ባይገርሽ፣ ሐፄ ዮሐንስ ፎር ፖይንት ጂፒኤስ ሳመጣ ማንም ሰው አያቀኝም። ስድስት ወር ብቻ ተምረል ነው ሃይስኩል የምንፈተነው። ሪመንበር ኦልድ ባች ነበርኩኝ እና አልታወቅም ነበር፣ እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፔሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያዊ ሁኜ እንዳድግ ረድቶኛል፣ አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም፣ ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ፣ የሱ ስኮላርሽፕ ነው የመጣሁት። በስኮላርሽፕ አግኝቼ ነው የመጣሁት እዚህ በዛ ሁኔታ እንግዲህ እዚህ ስራ ላይ ቤተሰብም መስርቼ ነው ንግድ ደግሞ ኢቬንቹዋል ወደ ንግድ ደግሞ ገብቻለሁ። ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየ ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች። የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው ወደ ቢዝነስ አለም ስገባ ተሞክሮ ወይም እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማይ። እኔ በምሰራው ቢዝነስ አሁን ሜክ ዲፈረንስ ለውጥ ማምጣት ፈልጋለሁ፣ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢማር የሚባል የሚታጠብ ዳይፐርን ፉልታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን ታጠብ ዳይፐርን አይኮረ ሪቮሉሽናይዝ አድርግ ያለ ብዬ ፈር ቀዳጅ ያለ ብዬ አስባለሁ ኢትዮጵያ ላይ ሁለት ሺህ አስራ ስድስት ጀምሮ ማለት ነው። ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች። ቶንቱሎ ነው መመላለሱ ኢትዮጵያ ና ቤተሰቦቼም ጓደኞቼም ይጠይቁኛል፣ ፕሮዳክት አምጭልን። ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር፣ ሲፎራ እና እነዚህም ፕሮዳክቶች ይጠይቁኛል እንዳመጣላቸው እና አንዳንድ ሰዎችም በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደአንድ የንግድ ዘርፍ አድርገውታል። ከዛ ይሄን ነገር በቅርበት ስመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ያልሆኑ ግን ብራንድ ብቻ አለ። ብራንድ ሰው በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያው አጥለቀ እንደውቀውታል በየዘርፉ እና መነሻ ምክንያቱ ምንድን ነው? ማይንድ ሴታችን ነው አስተሳሰባችን ማለት ነው። ተከታዮች ነን ፈጣሪዎች አይደለንም። ብዙ ጊዜ ሰው ይህንን ሳይ ለምን የራሳችን ብራንድ ቢውልድ አናደርግም የሚለው ሀሳብ ያን ነው ይመጣለኝ ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ አምስት ዓመት የሆነ ነገር ላይ ደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪን ጆይን ያረግኩት። ግን ሶፋር በጣም ጥሩ ነው። እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል። ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን ደፈርሽው፣ ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምላሽ ሰጥታለች። በቅርብ የሚሰራ ሰው ማቀው ሰው የለም ኦብቪየስሊ። ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ብትወስጅ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው፣ ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው፣ ግን ደግሞ ከዛም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት፣ እሷ ኬሚስት አይደለችም፣ ሴሌብሪቲ ነች እንጂ ራሱ አላቀማመችም። እንዴት አቀመመች ተብላ አትጠይቅም። ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጩ ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቃማሚ አይደለሁም ማለት ነው። ለማያውቀው ሰው ሳምቢ ጌዝ ነው እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ፣ ጥናት ሪሰርች ማድረግ፣ ቦታዎችን አይደንቲፋይ ማድረግ፣ እንዴት እንደሚሰራ ራሱ ማወቅ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱን ፕሮሴስ ያኩይትበት አለው ማለት ነው። ሄላዝ በማለት በሰየመችው ተቋሟ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች። ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቤቲ ፕሮዳክት ነው። ከአይብራው ጀምሮ አይብራችን አባይ ነው ስሙ የሚባለው አባይ አይሻዶ እንዲሁም ከባለጥለት አይሻዶ ላይ አንዱ ሼት ነው የተጠቀምኩት፣ ማርታ የሚባል ሼት ነው የተጠቀምኩት። አንድ አይሻዶ አንድ ከለር። ከንፈሬ ላይ ቆንጅት ነው የተቀባሁት። ቆንጅት ማት ልፕስቲክ ከአዲሱ ልፕስቲክ ኮሌክሽናችን ድንጉዛ። ድንጉዛ ደግሞ ማለት ያው የደቡቦች የልብስ ፓተርን ነው። ይህ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጅት የሚለውን ሼድ ነው የተቀባውት። እዚህ ጋ ጉንፄ ላይ የተቀባውት ነገር አለ ብለሽ ይባላል። ብለሸራችን ሀመር ገርል ብለሽ ይባላል። የሀመርን ሴቶች የመዋቢያ ነው ቴክኒክ ከቀይ አፈር ላይ ፊታቸውን ዲኮሬት ያደርጋሉ። ፀጉራቸውን ሶስቱን ሪፍሌክት ለማድረግ ነው ሀመር ሳመር የሚል ብለሽር አላት ይህንን ነው የተጠቀምኩት። ሜክሲኮ ላይ አርባ አራት ቁጥሮች ደብረወርቅ ሾፒንግ ሴንተር ያገኙናል። ይሁም ቤትልሄም ፕላዛ ላይ አለን፣ መገናኛ እሱ በቅርብ ደግሞ አራት ኪሎ፣ ሌሎችም ቦታዎች ላይ ሱቆችን የመክፈት ፕላኖች አሉን። ኡጋንዳ ኦልሬዲ አለን፣ ከፕሮዳክታችን የምንሸጥበት ቦታ አለን ኡጋንዳ ላይ፣ ሌሎች አፍሪካ ሀገሮች ላይ ኬንያ፣ ሳውት ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው። እና ሳውት አፍሪካ ኦልሬዲ ስታብሊሽ የሆኑ ፓርትነሮች ጋር አብረን እንትን የምንለው እና ወደ አፍሪካን ሀገሮችም የመግባት እቅድም ኦልሬዲ የጀመርናቸውም ነገሮች አሉ። ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረ ሰናይ ስራዎችም ላይ ትሳተፋለች ችን ያው ስሞቻቸው ነበርቺ በርቺ፣ ደፈር፣ ጀግኔቲ ነው። ሴቶችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው እና ኢትዮጵያዊ ቃላቶች እና በርቺን ለምሳሌ ማንም ሰው ሲገዛው ልክ እንደ ዣዶር ብለን የፍሬንች ቃል እንደምንጠቀሙ ሄላዝን በርቺ ሲጠቀሙ በርቺ ብለው ነው ሚ ቋንቋችንን በዛው እያስተዋወቅ ይሆንም። ግን ሴም ታይም ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣት ሊፕስቲኩን ነው ኢምፓወር የሚያደርግ እንትን ነው ጊፍት ነው ራሱ ማለት ነው ቃሉ እና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ ፐርሰንቴጅ ፊት ሀያ ፐርሰንቱን የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ዱኔት የምናደረግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ ሀያ ፐርሰንት ሰምተሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚዋይ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ዱኔት እናደርጋለን። የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስታጠቃልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ፣ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደንገረመው ኤደንንና እንግዲዋን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ዘገባ ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። አብርሃም በላይ እና አሊ ቢራ የተጫወቱት ዳር ያለው የተሰኘውን ሙዚቃ ለጥቂት ደቂቃዎች አብሯችሁ ይቆያል። Ah <laughs> in what did you you let you on, let you ቅዳሜ ምሽትን የሴቶች ቀን አድርገነዋል። ወደ ሌላዋ ትውልደ ኢትዮጵያ ማህሌት መኮንን የተባለች ወጣት ነው የምንወስዳችው። ወይዘሪት ማህሌት መኮንን ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ዊሊያም ኤንድ ጆንሰን የህግ ተቋሙ ውስጥ አግባቢ ወይም ወትዋች ሎቢስትና የህግ ጠበቃ ናት። የመንግስትና የግል ተቋማትን የገንዘብ አስተዳደር አገልግሎት፣ የኢንተርኔት ላይ ደህንነትና የምርጫ ገንዘብ ህጎችን አስመልክቶ የምክርና የጥብቅና አገልግሎት ይሰጣሉ። ቀደም ሲል በዩናይትድ ስቴትስ ፌዴራል መስሪያ ቤቶችና የህግ ተቋማት ውስጥም አገልግላለች። ስለ ሙያዋና የስኬት ታሪኳ እንድትነግረን ጋብዘናታል። ያነጋገራት ደረጀ ደስታ ነው ቀጥሎ ይቀርባል ሎቢስት አማርኛ ቃል ይኖረው ይሆን እስካሁን ገና አልወጣለትም ሎቢስቷ የህግ ባለሙያ ወይዘሪት ማህሌትም ይህንኑ ነግራናለች ማህሌት መኮንን ዊሊያምስ ኤን ጆንሰን የተባለው የህግ ተቋም ውስጥ የመንግስትና የግል ተቋም በፋይናንስ አገልግሎት በፕራይቬሲ ሳይበር ሴኪሪቲ ጉዳዮች ጠበቃ ናት በዩናይትድ ስቴትስ ኮርፖሬሽኖች የንግድ ማህበራትና ግለሰቦች ለፌዴራል ና ለምርጫ ህጎች ስነምግባሮች እንዲገዙ ታማክራለች ዊሊያም ኤን ጆንሰንን ከመቀላቀሏ በፊት በ ፌዴራል ደረጃ መድህን ላላቸው የብድር ማህበራት ወይም ደ ናሽናል አሶሲዬሽን ኦፍ ፌደራል ኢንሹርድ ክሬዲት ዩኒየንስ ኤንኤፍሲዩ የቁጥጥር ጉዳዮች አማካሪ በመሆን ሰርታለች። በማህበራዊ ዘርፍም ለአረጋውያን ጉዳዮች መምሪያ አማካሪ ጠበቃ በመሆን አገልግላለች። የኢትዮጵያ አሜሪካውያን የህግ ባለሙያዎች ማህበር ፕሬዝደንት፣ የኢትዮጵያ ዳያስፖራ ፕሮፌሽናል ወጣቶች ተሳትፎ መሪን በመሆን በትውልደ ኢትዮጵያዊነት ማህበረሰቧን ታገለግላለች። የመጀመሪያና ሁለተኛ ዲግሪዎቿን የተከታተለችው እዚሁ አገር ሲሆን ከዊሊያም ኤንድ ሜሪ በህግ ሁለተኛ ዲግሪዋን አግኝታለች። የወጣትነት እድሜ ክልሉን ገና አልተሰናበተችውም። እዚህ አገር ስትመጣ የ11 ዓመት ልጅ ነበረች። አማርኛዋም ልክፉ አይሰጥም። አዎ፣ አማርኛ ያልተበላሸ ቤትም እኔና እህቴ ቤተሰባችን አራት ነን። ቤት ወላጆቼ እና እኔና እህቴ ታላቅ እህት አላችን እና ከመጣን ጀምሮ ሲያገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ በእንግሊዘኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ የመጣው። ስለዚህ ለሰዎች እንደውም እነግራቸዋለሁ የአምስተኛ ክፍል ግራመር ነው ያለኝ እስካሁን ግን እንደዛም ሆኖ እቤት ከወላጆቼ ጋር እና ጋር ከእቴ አማርኛ ብቻ ነው የምናወራው እና ለዛ ነው እስካሁን ድረስ አማርኛ ማውራት የምችለው። ከአስራ አንድ አመት ጀምሮ እቤታችን ትምህርት ቤት ስለማንችል፣ በስራም ስለማንችል ቤትና በስልክ የምናወራው በአማርኛ። ሎቢስቷ ወይዘሬት መሀሌት ሎቢስት ወይም ሎቢ ማለት ምን ማለት እንደሆነ ታብራራለች። ላቢ ማለት ላቢስት ማለት የድርጅቶች የፌደራል ፖሊሲ የስቴት ፖሊሲ አማካሪ ማለት ነው። እንደ ኮንሳልተንት ትርጉም ቀጥታ በእንግሊዝኛ ወደ አማርኛ ባይኖርም ስራው እንደዛ ነው። ማማከር ማለት የፌደራል ፖሊሲ፣ የስቴት ፖሊሲ አሁን እኔ የምሰራው ብዙ የፌደራል ነው። የኛም ድርጅት የሚሰራው የፌደራል ፖሊሲ ድርጅቶች የምናማከርበት ጉዳይ ነው እና በዛ ነው የምንሰራው። ግን የስቴትም አለ የስቴት የሚባል ላቢስ ፈርሞች አሉ። ሎቢስት ሲባል ብዙ ጊዜ ተገቡ ስራዎችን እንዲሰሩ ወይም አንድ ጉዳይ እንዲያስፈጽሙ ጥቅማጥቅሞችን በመስጠት በመደለል የመንግስት ባለስልጣናትን እና ተመራጭ የምክር ቤት አባላትን አንዳንዴም አልፎ አልፎ ሌሎች አገራትን እና መንግስታትን የመጫን የማግባባት ስራ እንደ ማሰራት ተደርጎም ይታያል። እንዲያውም ከዛ በፊትም ከመጥፎ ጀመረን ወደ ጥሩ እንሄድ እና ብዙ ጊዜም አንዳንድ ጊዜ ለዋቢ የሚለው ቃል ጥሩ ምስል የሌለው ይመስላል። አንዳንድ ሰዎች መጥፎ አመለካከት ያላቸው በቲቪ የሚሆን በተመራጭ ሰው የሚሉት ነገር ነው። ብዙ ጊዜ የኮፕሬት እና ለጥቂት ሀብታም የሆኑ ብቻ መንግስትም ይሁን ሀገርም ይሁን ድርጅቶችም ይሁን የሚሰሩ ይመስላል። ተመራጭም ተጽዕኖ ያስደርሰዋል ለሚባል መጥፎ ሰው የሚያስብበት ሊኖር ይችላል እና ነገር ግን ሁሉም ሕግም ወይንም መንግስት ከግል ድርጅቶችና ከግለሰቦች ጋር ትርጉም ያለው የመረጃ ለመለወጥ የሚያደርጉበት ስራ የሚሰሩበት ይህን ምንድን ነው? በለዋቢ ነው አይደለም? የምናመቻቸው በእኔ ስራ አሁን የምናመቻቸው ጠቃሚ የሆነ ጉዳዮችን ለተመረጩት ባለስልጣኖች እና ለመንግስት አካላት አስታዋቂ ይሆናል። ይህም ግልጽና ሁሉም ተጠቃሚ የሚሆኑበት ስራ ይፈጥራል ብለን ነው እኛ የምንሰራው እና ብዙ ነገሮች ቅድም እንደ መንሽን እንዳረግኩት አሁን የኛም ስራ የሚሰራበት ማለት ነው። በብዙ በተለያዩ ነገሮች ትሰራበታለ። የጤና ፖሊሲ ከሆነም አንቅድም እንዳልኩት ሳይበር ሴኪሪቲ ፕራይቨሲ ህጎች የሚወጡበት አንዳንድ ነገሮች፣ ለተመራጭ ሰዎች የሚነግሩት ነገሮች አሉ። ምክንያቱም አንድ ሰው ከተመረጠ ሁሉንም ነገር ያውቃል ማለት አይደለም። ፖሊሲዎቹን፣ አንዳንድ ነገሮችን ከህዝብ እና ከድርጅቶች ፊድባክ ወስዶ ነው ህግ የሚፈጥረው ፖሊሲ የሚፈጥረው ማለት ነው እና አቢስቶች እንደዛ ነው የምንረዳው መሀል ሆነን ማለት ነው የምናዘጋጀው፣ ለመንግስት እናቀርብበት ጉዳዮች አሉ። በብዙ ነገሮች እንዳሉ። ብዙ ጊዜ አብረቸኋቸው የምትሰሯቸው ሰዎች ወይም ደንበኞቻችሁ ምን ምን አይነት ድርጅቶች ወይም ሰዎች ናቸው? እኔ የምሰራበት ብዙ ብዙ ድርጅቶች አሉ። በኛ ካምፕኒዎች በየጉዳዩ ነው ፓርትነሮቹ የሚሰሩበት ማለት ነው። እና እኔ የምሰራበት በገንዘብ አገልግሎት ማለትም ባንኮች እንደ ናን ባንክ የሆኑ ፋይናንሽል ኢንስቲቱሽኖች እነሱ አንዳንድ ህጎች የሚከታተሉት እነሱን ነው። ቴክኖሎጂ ካምፕኒዎች አሉ። ካምፕኒዎች ማለት አንዳንዶች ላፕታፕ የሚሰሩ ካምፓኒዎች ቴክኖሎጂ ካምፓኒዎች እንደነሱ ማለት ነው። እንደነሱ አይነት መስሪያ ቤትም እንረዳለን። ኤነርጂ ያሉ ኤነርጂ ካምፓኒዎች እነሱንም የምንረዳበት ጉዳዮች አሉ። እኔም ባልሰራበት ሌሎቹ ስራ ባልደረባዎች የሚሰሩበት ማለት ነው እና በጣም አንዳንድ ካምፓኒዎች ደግሞ ያሉት የጤና ካምፓኒዎች ሄልት ኬር ካምፓኒዎች ቫክሲን አሁን የሚሰሩት አንዳንዶቹ የእኛ ድርጅቶች እኛ መረዳቸው ድርጅቶች አሉ እና አንድ ብቻ አይደለም እኛ የምናደርገው በጣም ብዙ ብዙ ካምፓኒዎች አሉ። ብዙ መስሪያ ቤቶች በየጉዳዩ ነው እነሱ። አንዳንድ ጊዜ የቴክኖሎጂ ካምፓኒዎች ሆነው ሌላ ጉዳይ የጤና የጤና ጉዳይ የጤና ፓወሲ ሊከታተሉ ይችላሉ። ስለዚህ በጣም የተለያዩ የተለያዩ ጉዳዮች ነው የምንሰራበት። ካምፓኒዎች እንደጠቀስኳቸው እነሱ ሳምፕል ናቸው እንጂ ከዛ በላይ ብዙ የፖለቲካ ስራም የሚሰሩ ሎቢስቶች አሉ። እናንተ የፖለቲካ ስራዎችን አትሰሩም? እዚያ ውስጥ የላችሁም? አው ሶ የፖለቲካ ስራ አሁን እኔ የካምፔን ማለት የፖለቲካ እንትን ፕራክቲስ ግሩፕ አለኝ። ግን የምረዳው የሚመረጡን ባለስልጣኖች ሳይሆን አሁን እዚህ ሀገር መስሪያ ቤቶች ቀጥታ ራሳቸው በገንዘብ ከፍለው ለመስሪያ የሚመረጡት ሰዎች ገንዘብ መስጠት አይችሉም፣ መስሪያ ቤቶች ማለት ነው። ግን ሌላ አካውንት ፖለቲካል አክሽን ኮሚቲ ይባላል። ሌላ አካውንት ከመስሪያ ቤቱ ጋር የተገናኘ አካውንት ፈጥረው ለሚመረጡት ተመራ የሚሰጣቸው ባለስልጣኖች ገንዘብ መስጠት ይችላሉ። ያ ህጉ አላው ያደርጋል። ስለዚህ እኛ የምናደርገው ኮምፕላይ እንዲያደርጉ ማለት ነው። ማለትም ህጉን እንዲከታተሉ እንረዳቸዋለን። ምን ምን ነገሮች ገንዘቡም ስንት ነው፣ ስንት ገንዘብ ነው መስጠት የሚችሉት፣ ከሰጡም እንዴት ነው ፖርት ማድረግ ያለባቸው፣ እንደዛ እያለን እኛ ፕራክቲስ አለን። እሱን ነው የምንረዳው በፖለቲካ በሱ በሱ ደረጃ ነው ምንረ። አድማጮቻችን ከሎቢስትና የህግ ባለሙያዋ ወይዘሪት መሀሌት መኮንን ጋር ያደረግነው ውይይት በዚህ አላበቃም። ሙሉን ዝግጅት በድረ ገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በቀሩን ጥቂት ደቂቃዎች የዳዊት ጽጌን እቱቱ የተሰኘውን ዜማ ጋብዘናችሁ ደናድሩ። መልካም ምሽት። ዳዊት ጽጌ አብራችሁ ይቆያል።